You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ ለብሔራዊ የደን ቃጠሎ አደጋ ማቋቋሚያ ሁለት ቢሊዮን ዶላርስ መደበ። ኢራን ከ2015ቱ የኒኩሌር ስምምነት እንዳትወጣ የአውሮፓ አገራት መሪዎች እያሳሰቡ ነው የሚሉት ግንባር ቀደም ዜናዎቻችን ናቸው። የፌዴራል መንግሥቱ የብሔራዊ ደን ቃጠሎ አደጋ ማቋቋሚያ የሚውል 2 ቢሊዮን ዶላርስ መመደቡን አስታወቀ። ጠቅላይ ሚኒስትር ስኮት ሞሪሰን ገንዘቡ አዲስ በሚቋቋምና የእሳት ቃጠሎ አደጋዎች ግንባታን በሚያካሄደው ኤጀንሲ አማካኝነት በሁለት ዓመታት ጊዜ ውስጥ እንደሚደለደል ገልጠዋል። አዲሱ የብሔራዊ ደን ቃጠሎ ማቋቋሚያ ኤጀንሲ የሚመራው በቀድሞው የፌዴራል ፖሊስ ኮሚሽነር አንድሩ ኮልቨን ይሆናል። አቶ ሞሪሰን አዲሱ የድጎማ ገንዘብ ለእርዳታ ክፍያ እየዋለ ካለው የተለየ መሆኑንም አመላክተዋል። ይህ በእንዲህ እንዳለም ቪክቶሪያ ውስጥ የደረሱበት ያልታወቁ ተብለው የነበሩ ሰዎች በሙሉ መገኘታቸው የተነገረ ሲሆን፣ ከ300 በላይ የሚሆኑ ሰዎች በባህር ዳርቻ ከምትገኝ አንዲት የሽርሽር ከተማ መውጣት አልቻሉም። ከአንድ ሳምንት በፊት መላኮታ ተቆርጠው ቀርተው የነበሩ 1500 ሰዎችን በሄሊኮፕተርና በመርከብ አጓጉዞ ማውጣት ተችሏል። ሆኖም በመርከብ ለመጓጓዝ ተመዝግበው ከነበሩት 300 ያህል ሰዎች በጢስ በተጋረደ አካባቢ በመሆናቸው ሄሊኮፕተሮች ደርሰው ሊያወጣቸው አለመቻላቸውን የድንገተኛ አደጋ አገልግሎት ሚኒስትር ሊሳ ኔቭሊ ገልጠዋል። ሚኒስትሯ አክለውም ዛሬ በጀልባ እንዲሄዱ አልያም እዚያው ያሉበት ስፍራ ሆነው ጢሱ በሚቀጥሉት ሁለት ቀናት እስኪገለጥ ድረስ በተስፋ እንዲጠብቁ ተነግሯቸው ነበር። እኛ ማድረግ የምንችለውን ሁሉ ከማድረግ ወደኋላ እንደማንልም አረጋግጠንላችኋል። እነሱን ካሉበት ስፍራ ወደ ሌላ ስፍራ ማጓጓዝ ብቻ ሳይሆን ምግብ፣ ውሃ፣ ቁሳቁሶችንና ነዳጅ ልናቀርብላቸው እንደምንችልም አረጋግጠንላችኋል ብለዋል። በሌላም በኩል ኒው ሳውዝ ዌልስ ውስጥ ሁለት ሰዎች የደረሱበት ያልታወቀ ሲሆን በመላው ኒው ሳውዝ ዌልስ 139 የእሳት ቃጠሎዎች በመንደድ ላይ ይገኛሉ። በዛሬ ዕለት የጣለው ዝናብና ቀዝቃዛ አየር ታክለው ለሳት አደጋ ተከላካዮች ትንሽ ፋታ እንደሚሰጡ ባለሥልጣናቱ ተናግረዋል። የቪክቶሪያ ፕሬምየር ዳንኤል አንድሮም በበኩላቸው የቪክቶሪያ ደን ቃጠሎ ማቋቋሚያ የተሰኘ አዲስ ኤጀንሲ ማቋቋማቸውንና የመነሻ ወረትም 500 ሚሊዮን ዶላርስ የተመደበ መሆኑን አስታውቀዋል። አዲሱን ኤጀንሲ እንዲመሩም የቀድሞው የፖሊስ ኮሚሽነር ኬን ላይ ተመድበዋል። በመላው ቪክቶሪያ 1.2 ሚሊዮን ሄክታርስ የጋየ ሲሆን አሁንም ድረስ 27 የእሳት ቃጠሎዎች እየነደዱ ይገኛሉ። ይህ በእንዲህ እንዳለም ባለሥልጣናቱ ሜልበርን ለቀናት በጢስ ተጋርዳ እንደምትቆይ እየተናገሩ ነው። በደርዘኖች የሚቆጠሩ እሳቶች በሚነዱባት ጊፕስላንድ አካባቢ የአየር ብክለቱ ደረጃ ከፍ ያለ መሆኑም ተነግሯል። ካንብራን በጋርዳት ጢስ ሳቢያም የአገር ውስጥ ጉዳዮች ዲፓርትመንት ሠራተኞቹን ለ48 ሰዓታት ወደ መሥሪያ ቤት እንዳይዘልቁ ነግሯል። የዘንድሮ ጎልደን ግሎብስ አሸናፊ የሆነው አውስትራሊያዊ ተዋናይ ራስል ክሮ የሽልማት ቀበላ ንግግሩን አጋጣሚ ተጠቅሞ አውስትራሊያ ውስጥ ደርሶ ያለው አደጋ የአየር ንብረት ለውጥን መሠረት ያደረገ ነው። ሳይንስን ተመርኩዘን ግብራዊ ምላሽ መስጠት አለብን ሉላዊ የሥራ ኃይላችንን ወደ ታዳሽ ኢነርጂ መቀየር ይገባናል። ልዩና ድንቅ ለሆነችው ፕላኔታችን ከበሬታን መቸር ይኖርብናል። በዚያ መንገድ ነው የነገጣ ፈንታችን የሚወሰነው፣ ብሏል። ኢራን ከ2015ቱ የኒውክሌር ስምምነት እወጣለሁ በማለቷ የጀርመን ፈረንሳይና እንግሊዝ መሪዎች ኢራን ከፈረመችው የኒውክሌር ስምምነት አፈንግጣ እንዳትወጣ እያሳሰቡ ነው። መሳሰቢያቸውን በመግለጫቸው ያወጡት የጀርመናዋ ቻንስለር አንግለ መርከል፣ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ናቸው። በ2015 በኢራንና የተባበሩት መንግሥታት ጸጥታ ምክር ቤት አባላት በሆኑት እንግሊዝ፣ ፈረንሳይ፣ ቻይና፣ ራሽያና ዩናይትድ ስቴትስ በተጨማሪም ጀርመን ጋር በተደረገው ስምምነት ኢራንን የኒውክሌር መሣሪያዎቿን ከማምረት እርምጃዎች እንድትታቀብ የሚያደርግ ነው። ሆኖም ባግዳድ አውሮፕላን ማረፊያ ላይ ዜጋዋ በሆኑት ጄኔራል ቃሲም ሰለማኒ በዩናይትድ ስቴትስ ድሮን በመገደላቸው ያጸፋ ምላሽ ለመስጠት ከስምምነቱ ወጥታ የኒውክሌር መሳሪያ ማምረት የሚያስችሏትን እርምጃዎች ለመውሰድ ግድ እንደምታሰኝ አስታውቃለች። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ ለብሔራዊ የደን ቃጠሎ አደጋ ማቋቋሚያ ሁለት ቢሊዮን ዶላርስ መደበ። ኢራን ከ2015ቱ የኒውክሌር ስምምነት እንዳትወጣ የአውሮፓ አገራት መሪዎች እያሳሰቡ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።